የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ ሐሙስ ሰኔ 27 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀምረናል። የነፃነት አዋጅ ከተነገረበት ከሰኔ 29 1968 ዓ ም እስከ ዛሬ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነፃ መንግስት ዕድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዲሞክራሲ ፈጣን አባቶች የነፃነት አዋጅ መቱና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ። ዝርዝሩን በኋላ ላይ እንነግራችኋለን። በሌላ ዘገባችን የነፍስ ወከፍ ጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የሕግ ማዕቀፍ ሊበች ይገባል ያሉ ምሁራን አስተያየትን ይዘናል። ትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት። ሌሎች ዘገባዎችም አሉን። የጋቢና ሙዚቃ ምርጫም ይዘናል። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን አምሹ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ባለፈው ማክሰኞ ሌሊት በሊቢያ በተካሄዱት የአየር ድብደባዎች ቢያንስ 44 ሰዎች ተገድለዋል። አንዳንድ ዘገባዎች 55 እንደሞቱ ይገልጻሉ። ከ130 በላይ የሚሆኑት ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ባለስልጣኖች ታዲያ ድርጊቱ በጦርነት ወንጀል ደረጃ ሊታይ እንደሚችል ገልጸዋል። ከትሪፖሊ ወጣ ብሎ በሚገኘው የስደተኞች ማጎሪያ ማዕከል ላይ ከአየር ድብደባው የተረፉት እህል ውሀ ያልቀመሱት ሰዎች ትላንት ረቡዕ ተማሪዎች ፍርስራሹን ሲያስሱ ይመለከቱ እንደነበረ ተዘግቧል። መርማሪዎቹ በፍርስራሾቹ ውስጥ አስክሬኖችን ይፈልጉ በነበረበት ወቅት አንዲት ዛፍ ስር የተቀመጡ ሶማሌ ሴት እኛ የምንፈልገው ሰላምን ነው ብለዋል። ከሶማሊያ ወደ የመን ሄድን። ከዚያም ሱዳን ገባን። አሁን ደግሞ ዜና ያለ ነው። ይህ ልክ እንደ ሶማሊያ ነው ሲሉ ጭንቀታቸውን ተናግረዋል። ትሪፖሊ ያሉት ባለስልጣኖች እንደሚሉት ጥቃቱን የፈጸሙት በምስራቃዊ ሊቢያ ወታደራዊ ኃይልን የሚመሩት ጉልበተኛው ሀሊፋ ሀፍታር ናቸው ብለዋል። በቴክሳስ ክፍለ ግዛት የሚገኙ ሁለት ማቆያ ቦታዎች ላይ የተያዙት ፍልሰተኞች በዘግናኝ ሁኔታ ላይ እንደሚገኙ የሚያሳዩ ምስሎች ይፋ ሆነዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ታዲያ በብዙ ፍልሰተኞች ከመጡበት ቦታ ይልቅ ባሉባቸው ሰፈሮች ግብ እጅግ በተሻለ የደህንነት እና በተሻለ የኑሮ ሁኔታ ላይ ይገኛሉ ሲሉ ተናግረዋል። ህጋዊ ሰነድ የሌላቸው ፍልሰተኞች በአስቸኳይ በተሰሩት ማቆያ ቦታዎች ላይ ባለው የኑሮ ሁኔታ ደስተኞች ካልሆኑ አትመጡም በሏቸው ሲሉ ትራምፕ በትዊተር ገጻቸው ላይ አስፍረዋል። ትራምፕ አያይዘውም ለችግሩ ተጠያቂ የዴሞክራቶች መጥፎ የኢሚግሬሽን ህግ ነው ሲሉ ዴሞክራቶችን ነቅፈዋል። በህግ መወሰኛው ምክር ቤት የውሁዳን መሪ የሆኑት ቻክ ሹመር፣ እነዚህ እኮ የተሻለ ኑሮን ፍለጋ ወደ አሜሪካ የመጡ የሰው ልጆች ናቸው። አሜሪካ ማለት ምን እንደሆነች ማስታወስ የሚገባቸው ጊዜ ላይ ደርሰዋል ሲሉ፣ አሜሪካ የፍልሰተኞችና የስደተኞች ሀገር ናት ለማለት ነው። ትራምፕን በትዊተር ላስተላለፉት መልእክት ምላሽ ሰጥተዋቸዋል። ከደቡብ ሱዳን ድንበር ሰባ ኪሎ ሜትር ርቆ በሚገኝ የሰሜን ኮሪያ ኮንጎ ዲሞክራሲያዊ ሪፐብሊክ ቦታ ላይ አንድ የኢቦላ በሽተኛ በመገኘቱ የደቡብ ሱዳን የጤና ጥበቃ ባለስልጣኖች ኢቦላ እንዳይገባ ለመከልከል ጥረት እያደረጉ ናቸው። የደቡብ ሱዳን የበሽታ ቁጥጥርና የአስቸኳይ ጊዜ ምላሽ አገልግሎት ዋና ስራ አስኪያጅ ዶክተር ፔኒ ናያሞን የሀገሪቱ የጤና ጥበቃ ሚኒስቴር ሰባት የሕክምና ሰራተኞችን ከኮንጎ ጋር ወደሚያዋስነው የወንዝ ክፍለ ሀገር መላኩን ገልጸዋል ተጠቅሟል። አላማው ኢቦላን ለመከላከል የሚደረገውን ክትትል ማጠናቀር እንደሆነ ጠቁመዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ኤርትራ ኡምኩሉ የተባለውን በሀገሪቱ አንድ ብቻ የሆነውን የስደተኞች ሰፈር እንዳትዘጋ ጥሪ አቅርቧል። የስደተኞቹ አገልግሎት ይህንን ጥሪ ያቀረበው የአካባቢው ባለስልጣኖች ስደተኞች ከኡምኩሉ እንዲወጡ በማዘዛቸው ከቅርብ ሳምንታት ወዲህ በመቶዎች የሚቆጠሩ ስደተኞች ከሰፈሩ ከወጡ በኋላ መሆኑን የመንግስታቱ ድርጅት የስደተኞች አገልግሎት በድረገጹ ላይ አስፍሯል። ኡምኩሉ የስደተኞች ሰፈር ከምጽዋ ወደ ወደ 10 ኪሎ ሜትር ርቆ የሚገኝ ሲሆን ከሰኔ አንስቶ እስከ ከሁለት ሺ አንድ መቶ በላይ የሚሆኑ የሶማሌ ስደተኞች ተጠልለውበት ነበር። ከነሱም አንድ ሺ ሶስት መቶ የሚሆኑት አሁን ሰሜን ኢትዮጵያ መግባታቸውን የስደተኞቹ አገልግሎት ዘገባ ጠቅሷል። ለሀያ አመታት ለሚጠቃ የሶማሌ ስደተኞች ሲያስተናግድ የቆየውን ሰፈር ሌላ አማራጭ ሳያቀርቡ መዝጋት ከባድ ስጋት ያሳድራል ሲሉ በአፍሪካ የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ስራ አስኪያጅ ራውፍ ማዙ አስገንዝበዋል። የስደተኞቹ አገልግሎት አንድ ሺ ሶስት መቶ የሚሆኑትን ከኤርትራ ወደ ትግራይ የገቡትን የሶማሌ ስደተኞች በሀገሪቱ ደቡባዊ ክልል በሚገኘው መልካዲዳ ሰፈር ለማስፈር ከኢትዮጵያ ባለስልጣኖች ጋር እያስተባበሩ መሆኑን በዚሁ መግለጫ ላይ ተጠቅሷል። ኢትዮጵያ ውስጥ ሁለት ሁለት መቶ ሀምሳ ሰባት ሺህ የሚሆኑ የሶማሌ ስደተኞች እንዳሉ የስደተኞቹ አገልግሎት ሪፖርት በይፋ ጠቅሷል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና B ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። የነጻነት አዋጅ ከተነገረበት ከሰኔ 29968 ዓ ም እስከዛሬ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግስት ዕድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዴሞክራሲ ፈጣሪ አባቶች የነፃነት አዋጅ መቱና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ። በእርግጥ ይቺ ወጣት ሀገር ባለፉ ወደ ሁለት ተኩል ምዕት ዓመት በሚጠጉ አመታቷ ከነጣ ደህንነትና ቆነት እጅግ የበዙ ፈተናዎችን፣ መከራዎችን፣ ድሎችና ስኬቶችን አሳልፋለች። ዛሬ ልጅቷ ውቢት አሜሪካ እያሉ ይዘምሩላታል። ዓለም ስባታል። ሆርዝ ኦፍ ጁላይ በሀገሬው አጠራር ወይም ሰኔ 27 ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገን፣ የኑሮ ደረጃ፣ እድሜና ጾታ ሌላውም ለዓለም ልዩነት ሁሉ ምክንያት የሆነ እንከንና ዝባዝንኬ ሳይሸነቁጣቸው በአንድ ልቦንድ አሜሪካዊ በሐሴት ያከብሩታል። የዘንድሮ የነጻነት ቀን አከባበር ከወትሮ ለየት ያሉ ዝግጅቶች ታስበውበታልና እየታሰቡበትም ነው። በሰውን መካከል የሀሳብ መለያየት የተፈጠረ ይመስላል። በዚህ እለት ፕሬዚዳንት ተናግሮ አያውቅም እንዲያው ከህዝቡና ከቤተሰብ ጋር ዋይት ሀውስ ውስጥ ሆኖ ያከብረዋል እንጂ። አርባ አምስተኛው ፕሬዚዳንት ዶናልድ ትራምፕ ግን ያንን ባህል ሊለውጡት ወስነዋል። ዛሬ በግዙፉ ብሔራዊ አደባባይ ወይም ናሽናል ሞል ተብሎ በሚጠራው እንደ ወትሮ ለሚገጠገጠው አሜሪካዊ እና ከየትም ለሚሰባሰበው ሀገር ጎብኚ ሁሉ እዚያው እሰው መካከል ተገኝተው ከሊንከን መታሰቢያ ሀውልት ደጃፍ ንግግር ሊያደርጉ ነው። በዚህ እለት ወታደራዊ ሰልፍ ተደርጎ አያውቅም። እንዲያውም ሰራዊቱ በየግንባሩም በየሰፈረበት ሁሉ በያለበት ሆኖ ከህዝቡ ጋር ህዝብ ሆኖ ያከብረዋል እንጂ። የዛሬው ፎርዝ ኦፍ ጁላይ ግን ወታደራዊ ትዕይንቶችም ሊደረጉበት ነው። ምንም እንኳን የጦር ኃይሎቹ ጠቅላይ አዛዥ ባለፈው ዓመት ፈረንሳይ ዋና ከተማ ፓሪስ ላይ ተገኝተው በብሔራዊ ቀኗ ባስቲ ዴይ ሻምዝ ኤሊዝ ጎዳና ላይ ያለፈውን ትንግርት የተባለ ወታደራዊ ሰልፍ ካዩ በኋላ እጅግ በመመሰጣቸው የጦራቸውን ሞገስና ኃያልነት ለድፍን ዓለም የሚናገር የአደባባይ ትዕይንት ለማድረግ አስበው የነበረ ቢሆንም ይወጣል የተባለው ካዝናቸውን በእጅጉ የሚፈታተን ሆኖ ተገኘና ተዉት። ትተው ግን አልተዉትም። የዋሽንግተን ዲሲ ጎዳናዎች በታንኮችና በብረት ለበስ ተሽካሪ ካሪዎች ይናጣሉ ተብሏል። የከዋና ከተማይቱ ሰማያዎች ከጦር ግንባር በቀር ውለው የማያውቁ ጄቶች ይሽሞነሞኑባቸዋልም ተብሏል። ለማንኛውም በተለይ እነዚህ ሁለት አዳዲስ ክንዋኔዎች ሰውንም ፖለቲከኛውንም ለሁለት ከፍለዋል። አንዳንዶቹ ክብር ለጦር ሰራዊታችን ይሁን እያሉ ትርኢቱን በጉጉት ይጠባበቃሉ። ሌሎቹ ደግሞ እርግጥ ክብር ለጦራችን ይሁን ማለትን ባይዘነጉም እለቱ የጦር ትርኢት ሳይሆን የነጻ ነትና የደስታ የአሜሪካ ህልም የሚጎለብትበት ነው ይላሉ። አንዳንዶቹ እለቱ የማንም የፖለቲካ መልእክት ማስተላለፊያ ሳይሆን የአሜሪካውያን ሁሉ ነው። እና ፕሬዚዳንቱ እዚያ በአደባባይ ቆመው የእንደገና ምረጡ እንቅስቀሳ አካል ተደርጎ የተቆጠረ ንግግር ማድረግ የለባቸውም፣ ሲሉ ሌሎች ደግሞ የለም፣ ፕሬዝዳንት እኮ ናቸው፣ ያሻውን ማድረግ ይችላል፣ ደግሞም እስኪ ንስማቸው ይላሉ። ለማንኛውም ዛሬ ከተለያየ ፕሬዚዳንት ጋር የተለየ ፎርዝ ኦፍ ጁላይ፣ የተለየ የነፃነት ቀን ነው። ለአሜሪካ የዛሬ ርሽቷም ከወትሮው ውብና ድንቅ የሆነ በየአመቱ በጉጉት ከሚጠበቅ የ20 ደቂቃ ትዕይንት ወደ 35 ደቂቃ ከፍ እንደሚል ማስታወቂያ ተነግሯል። አድማጮች ሪፖርተሮቻችን ከግራ ከቀኝ ዳሰው ያጠናቀሩትን ዘገባ በነገው ምሽት ይዘን እንመለሳለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባ ከአሜሪካ ወደ ባህር ዳር ነው የሚወስደን። በአማራ ክልል የተከሰተውን ውጥረት ለማረጋጋት መንግስት የህግ የበላይነት ማስከበር የመጀመሪያ ተግባሩ ሲሆን፣ ይህንን ሲያደርግ ደግሞ የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ አውጥቶ ተግባራዊ ሊያደርግ ይገባል ሲሉ አንዳንድ ምሁራን ገልጸዋል። አስቴር ምስጋናው በተከታዩ ዘገባ ትዳስሰዋለች። አቶ ችቹ አለባቸው በቀድሞ ብአዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው ሁለት ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ በቅርቡም ዳገት ያበረታው የአማራው ፍኖት የሚል ሰባት መቶ ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት የአጭርና የረዥም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ አቶ ቹቹ። የአጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው። የመጀመሪያው መፍትሄ ይሆናል ብዬ ስባ የህግ የበላይነትን ማረጋገጥ ነው። መንግስት መንግስታዊ ስልጣንን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ስለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርአት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ህግና ስርአትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው ትንንሽ የሚመስሉ ግን አደገኛ መርዞችን ዳዮችን በይልንታ ማለፍ አንዱ ከህገ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት። መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል። ግን ለማን ነው የተፈቀደው? ተፈቅዶለት በእ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝቷል ወይ? ጥፋት በፈጸመ ጊዜ ይህ በህጋዊ መንገድ የገዛው መሳሪያ ከእሱ ተነጥቆ ወደ መንግስት እንደሚመገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፊዋለሁ። የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ ጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሳሰ ጋር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ የረዥም ጊዜ ቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ። በወታደር ሰላም ብናስከብር፣ የህዝቡ አንዳንድ ጥያቄዎች ብንመልስ፣ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም። በተለይም የወጣቶች የስራ እድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይሄንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለው ነው። የህዝብን ጥያቄዎች መመለስ እርግጥ አንዱ የልማት ጥያቄ ነው። የህዝብ ጥያቄ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለ ወጠ ብቻው የሚዘልቀው ነገር አይደለም። ማህበረሰቡ፣ ባለሀብቶች በዚህ በልኩ እንዲሰማሩ የመጨረሻው ማማራጭና ትልቁም ይሄ ይመስለኝ አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለውን ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው። መንግስት ከምንጊዜውም በላይ በጣም ረዥምና ተከታታይነት ያለው ስራ መስራት አለበት። ይህ ምንድን ነው? የህግ የበላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለ መልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ከፌዴራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እንትኑ እስኪያደርግና ወደነበረበት ሁኔታ መመለስ እስኪቻል ድረስ መንግስት ከምን ጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ፣ በመጨረሻ ማቶቾቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት። ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስራ አድርጎ የክልሉ ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም እዛም ነገር ሲነሳ በሌሎቹ ላይ መቀሰር መፍትሄ አላመጣም። እስካሁንም ድረስ የለም እያልኩ አይደለም፣ ችግር አለ። ግን ዋነኛው ውስጣችን ላይ መሆን መቻል አለበት። እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ መጠናከር አለበት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ደቡብ ወሎ ዞን ነው የሚወስደን። በደቡብ ወሎ ዞን አንበጣ ተከስቷል ይለናል ዘጋቢያችን መስፍን አራጌ። በደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ሰሄድ ይመር ከአንድ ሳምንት በፊት በዞኑ ተከስቷል ስላሉት የአንበጣ ሁኔታ ከሚያብራሩበት ዘገባው ይጀምራል። የአንበጣ መንጋው የመጨረሻ ደረጃ ላይ ወይም ግሪጋሬስ የሚባለው የደረሰ ነው። አንበጣው በጋራ የሚሄድ ማለት ነው። ያው በባቲ ብሎ በቃሉ እና ሌሎችንም የምስራት ስምንት ወረዳዎች ያካቶ እንቅስቃሴ አድርጓል። በነው አንበጣው በአብዛኛው እየተንቀሳቀሰ ያለ ስለሆነ ትንሽ አርሶአደሩ አደሩ የአካባቢውም ባለሙያዎች እና አመራሮች የመደናገጥ ፈጥሮ ነበረ። ግን ከዞንም ከዛም ባደረግነው የተወሰነ እንቅስቃሴ ብዙም ጉዳት ሳያደርስ እየተንቀሳቀሰ ነው ያለው። ያረፈበትን ቦታ ያደረበትን ቦታ የመለየት ስራ እየተሰራ ነው። እስካሁን በተደጋጋሚ ያደረባቸው ሁለት ቦታዎች ተለይተዋል። አምባሰል ዜሮ አምስት ቀበሌ እና ቃሉ አካባቢ ጨለንቃ የሚባል አካባቢ፣ ዞሮ ዞሮ እዛ ቢያድርም አሁን እየተንቀሳቀሰ ነው ያለው። እስካሁን የተሰሩ ስራዎች አንደኛው ከዞን እስከ ወረዳ ባለሙያ ተንቀሳቅሷል። ቦታውን አሰስ የማድረግ የአሰሳ ስራ ተሰርቷል። ሁለተኛው ለህብረታ ህብረተሰቡ ተደናግጦ ነበር። በኋላ ግን ዝም ብሎ ሳይበላ ሲሄድ ይሀይበላም ብሎ የመተው ነገር አለ። ግን ቀጣይ ትውልዱ ስለሆነ አደጋ የሚፈጥረው ከብት እረኛ ሳይቀር መጠበቅ ምንድን ነው የሚያደርገው? ሜት የሚባል ነገር አለ። አሁን ወንድና ሴቶች ከላይ ሆነው እንቁላል ለመጣል ሬዲ ነው ወይ መሬቱን ይሰረስራሉ ወይ የሚለውን ነገር የት ነው ያረፉት የሚለውን የመለየት ስራ እንዲሰራ እያደረግ ነው። በኦሮሞ ብሔረሰብ አስተዳደር ዞን ከሰኔ አስራ አምስት ጀምሮ በሰማንያ አራት ቀበሌዎች ላይ ያንበጣ መንጋ መታየቱን የጠቆሙት ደግሞ በዞኑ ግብርና መምሪያ የሰብል ልማትና ጥበቃ ባለሙያ አቶ አራርሳ ወርቅነህ ናቸው። የአንበጣውን ቁጥር ለመቀነስና እንዳይራባ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተናግረዋል። የተለያየ ባህላዊ ዘዴዎች እንዲጠቀሙ ነው አርሶአደሩ እየመከር ነው ያለ። ወደ ተግባርም እየገባን ያለ ነው። በመጨፍጨፍም ባለን ምርጫ መሳሪያዎች ሁሉ አመቺ በሆነ ቦታዎች ለሁሉ ፖፕሌሽኑን ሚኒማይዝ ለማድረግ ነው። የጸረ ተባይ ኬሚካል አቅርቦቱን የመርጫ መሳሪያ ጥገናና አቅርቦቱን፣ መሰል ስራዎችን እያከናወንን ነው ያለ። ነው ከሶስት አመታት በፊት በዞኑ ሁለት ቀበሌዎች ላይ የአንበጣ መንጋህ ላሉን ጥሎ ዝርያውን ቢተካ በተደረገው ርብርብ ጉዳት ሳያደርስ መከላከል መቻሉን ያስታውሳሉ። የዛን ጊዜ በተባይ መከላከል ግብራል እየተመራ እና እንደተፈለፈለው ሰው ሳይገባና ሰብል መመገብ ሳይደር ነው በጥሩ ርብርብ ባለበት ቦታ ላይ ያስቀር ነው። በተመሳሳይ ሁኔታ በሰሜን ሸዋ ዞን በዘጠኝ ወረዳዎች ውስጥ ያንበጣ መንጋከሰቱን ከሰቱን ያመለከቱኝ ደግሞ እየዞኑ ሰብል ልማት ቡድን መሪ አቶ አበበ ጌታቸው ናቸው። በአሳ ግርቶ ወረዳ አንበጣው መጠነኛ ጉዳት ማድረሱን የሚናገሩት ቡድን መሪው ዜሮ ነጥብ ሁለት አምስት ሄክታር መሬት ላይ የበቀለ በርበሬ ሙሉ በሙሉ ሲጠፋ ዜሮ ነጥብ ሰባት አምስት ሄክታር ማሽላ ሀያ አምስት በመቶ ጉ ት ደርሶበት ሰዓት የአንበጣ መንጋው ስርጭት በባህላዊ መንገድና በተፈጥሯዊ ምክንያት እየቀነሰ ነው። ማለዳ ላይ ተባዩ ወይም አንበጣው ባረፈበት ቦታ ላይ የመጨፍጨፍ ስራ እንዲሰራ ተደርጓል። በሁለተኛ ደረጃ ጅራፍ በማጮ ሰብል ውስጥ እንዳይገባ የማባረር ስራ እየተሰራ ተሰርቷል። በማሳ ውስጥ ቆርቆሮ በማስጮ እንዲሁ የማባረር ስራ የተሰራበት ሁኔታ ነው ያለው። በሌላ በኩል ከተባዩ ባህሪ አንጻር ጭስ በማጨስ ያንን አካባቢ እንዲሸሽ የተደረገበት ሁኔታ ነው ያለው። አሁን ባለው ሁኔታ ደግሞ ተባዩ ዝናብ ካለመውደዱ ጋር ተያይዞ አብዛኞቹ ወረዳዎቻችን ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ዝናቡ ለመጥፋቱ ደግሞ ትልቅ አስተዋጽኦ አለው። የአንበጣ መንጋው እንዴት ከየመን ወደ ኢትዮጵያ ተሻገረ? በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላተው። አንበጣ ብዙውን ጊዜ Ja, hier arbeiten wir. ምቹነትን ተከትሎ ስለሆነ በተለይ በነፋስ አማካኝነት ታግዞ የሚመገበው እጽዋት ያለበት አካባቢ ዝናብን ተከትሎ ስለሆነ የሚመጣው ያ ይመስለኛል ከየመን ወደ እኛ በሶማሌላንድ በኩል አድርጎ እንዲሻገር ያደረገው። በተለይ ተገቢው ክትትል ካልተደረገ ጉዳቱ እየከፋ እንደሚሆን አሳስበዋል። ካመለጡን ስጋቱ ትልቅ ነው። ምክንያቱም አሁን ወደ ሰብል ዘር ወቅት እየገባን ነው። አብዛኛው አካባቢ ላይ የተዘራ ሰብል በቅሏል። ስለዚህ አሁን የልማት ላይ ስለሆንም የተፈልፍሎ የሚወጣው የአንበጣ ኩብኩባ እስከ አምስተኛ እድገት ደረጃ ድረስ ያለው ከፍተኛ ደረጃ ተመጋቢ ስለሆነ ሊያጠፋብን ስለሚችል በተለይ እንቁላል የተጣለበት ቦታ እና ተፈልፍሎ የሚወጡ ኩብኩባዎችን ማጣት የለብንም ፈልገንም አግኝተን ቶሎ መከላከል አለብን የሚለውን ያው ይህን የሚያስተባብሩ ባለሙያዎች ወጥተዋል። ለዚሁ ተግባር የሚያስፈልጉ የጸረተባይን ኬሚካል እና መርጫ መሳሪያዎች በተገቢ ሁኔታ እንዲዳረሱ እንደሚደ እንዲደረግ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉ የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቦክስ ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕል ሰብ ወይም ሱፐር ሂዩማን ገጸ ባህርያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም ከአትላንታ አነጋግሯል እስራት ደበበ። ባላለው እዚህ የመጣሁት ኮሚክ ቡክ አዲስ ፈጠራ ስራችንን ለማሳየት ነው። ኮሚክ ቡክ ማለት የልጆች የልቦለት ትረካ ሆነ ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ በሚባሉ መጽሐፎች ስዕላዊ ልቦለት ትረካ ተጽፈው ከዛ ነው ወደ ሙቪ የሚቀየሩት እና ልክ እነሱ እኛም በራሳችን አይነት የኢትዮጵያዊ ጀግና የኢትዮጵያን ሂስትሪ እና ሚቶሎጂ የሚጠቀም የእኛን ቫሊዩ የሚያሳይ አዲስ ፈጠራ ጀንበር በሚባል ካራክተር ጀንበር የምናየው ጀንበር አሁን ጀንበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀንበር። አማኑኤል ተማሪ ነው። ጀስ ግራጅዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት ይጣረ እያለ የሆነ ነገር ያገኛል እና ሕይወቱን ይቀይረዋል። ሀይሎች ይሰጠዋል። ከተፈጥሮ የተለየ ሀይሎች ማለት ነው። ጥንካሬ፣ የበረራ ችሎታ፣ ብዙ የተለያዩ ነገሮች ይሰጠዋል። አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው አገን አስ አይ ቶልድ ዩ እኔ በልጆቹ ላይ ወይ በወጣቶቹ ያለው ሪያክሽን ቨሪ ቨሪ ፖዚቲቭ ማች ሞር እንትን የሆነ ሪያክሽን የወላጆችና እንትን ሪያክሽን ነው ትንሽ ሪዘርቬሽን ያለው እንጂ በወጣቱ ላ ላ ወላጆቹ ሬዘርቬሽን ያዩትና ይሄን ያልተለመደ ነገር ከሃይማኖት ጋር የማይገናኝ ነው እንደ ምንድን ነው ብለው ስለሚጠራጠሩ ልጆቹን ይወስዷቸዋል። በጣም ቆንጆ መንፈስ ያለው ሁኔታ ነው። መነቃቃቱ ራሱ ድሮ በእኛ ጊዜ ማሞቂ ነው የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜ አይረሳኝ። የአሁኑን ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸው ባህል የሚል ስሙም የኢትዮጵያ ይመስለኛል እዚ ላይ ያለ እና ይሄ በእውነት መበረታታት ያለበት ነው እና ይሄንን እነሱን ይሄ ስፓይደርማን የሚባለው ሱፐርማን የሚባሉ መተካት ያለበት ነገር ነው። ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው እንዴት እንደጻፈው፣ ጽሁፎቹን ነው የወደዱ። የቡክ ስቶር ኦውነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደርጉት ቡክ ስቶር ኦውነሮች ፖለቲካል የሆኑ ወይ እንትኖችን ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ወደ ሌላ ቦታ ለመድረስ ለመሆኑ የፌስቲቫሉ ታዳሚዎችስ ምን ይላሉ? እዚያው የሚገኘው ሀብታሙ ስዩም ከተለያዩ ስቴቱት ከተሞች የመጡ ኢትዮጵያውያንን በየሱቆቻቸው ደጃፍ ማለትም በየድንኳኖቻቸው ደጃፍ ተገኝቶ አነጋግሯቸዋል። አስተያየታቸውን እንስማ። በምድር ብርቅ ነው ለሰው ዘር መገኛ ደዳምነው ሀበሻ በፍጥረት አንደኛ ከፍተኛ ያለ ፈገርታ ታደሰ ይባላል። እዚህ የተገኘ ነው የኢትዮጵያ ፌስቲቫል ምክንያት በማድረግ ነው። እኛ የምንሸጠው እንደምትመለከቱት መስቀሎችን፣ በእጅ የተሳሉ የብራና ስዕሎችን፣ የእጅ ጌጣጌጦችን፣ የተለያዩ የሀገር ባህል ልብሶችን ነው እየሸጥን ያለ ነው ማለት ነው። በቅናሽ ዋጋ የሀገርን ባህል በማስተዋወቅና የሀገርን ባህል በመሸጥ ላይ እንገኛለን ማለት ነው። ከትላንት ወዲያ ጀምሮ እየሰራ ይገኛል። በጣም ደስ የሚል ሁኔታ ነው። ይሄ በዓል ለሁላችን ነው። አንድነታችንን፣ ኢትዮጵያ ሀገራችንን አንድ የምናደርግበት እኛ ኢትዮጵያውያኖች የምንሰባሰብበት ትልቅ ፌስቲቫል ነው ማለት ነው። ስሜ ዘራ ያቆብ ዘውዱ ይባላል። የመጣሁት ከቨርጂኒያ ነው። ያ እንግዲህ ያው የዚህ የኢትዮጵያን ቶርናመንት የሚካሄድበት ነው። የእግር ኳስ ቶርናመንት ያው በጣም ደስ የሚል ፕሮግራም ነው። ያው እንገናኛለን ሁላችን የተፋፋ ሰዎች፣ በጣም ብዙ ሰው ኢቨን ታዋቂ ሰዎችን ከዚህ በፊት ትምህርት ቤት የምናውቃቸውን ሀይ ስኩል፣ ኤሌመንተሪ የተገና የምንተዋወቆች ሰዎች ሁሉ የተገናኘንበት እና በዚህ አጋጣሚ ደስ የሚል ገጠመኝ ነው የገጠመኝ እኔ እዚያ ስመጣ የመጀመሪያ ነው ይሄ አካባቢ ምንድን ነው? በአጭር ጊዜ ውስጥ ነው። አንደኛ ሰዎች እንገናኝበታለን፣ ባህላችን እናስተዋውቃለን፣ አደሴም ታይም ስራም እንሰራለን። ያው እግዚአብሔር ይመስገን ከመጡት ሰዎች አንደርስታንድ ስለሚያደርጉን ሰርተን የተወሰነች ነገር ይዘን እንሄዳለን ከእንደገናም ደግሞ ለሌሎቹም ሰዎች ደግሞ ሰርቭ እናደርጋለን። እንደምታየው አየሩ በጣም ሞቃት ነው፣ ቀዝቃዛዋ ይፈልጋል ሰው ይበላ ነገር ተሰባስቦ እዚህ አካባቢ ምግብ ቤት ስለሌለ ስታዲየሟ ዙሪያ አበሻ የሚፈልገው አይነት ምግብ የለም። እና እኛ የምናዘጋጀ የአበሻ ምግብ ነው። ስሜ አለም ይባላል። የምሰራው አራዳው እንደምታየው እንግዲህ አራዳው ቤት ይባላል። እኛን የሚጎበኙት ብዙ ኢትዮጵያውያን ይመጣሉ። የተጠፋፋ ሰው ይገናኙበታል። እንደው ይህ ለየት የሚያደርገው ኢትዮጵያውያን የኢትዮጵያ ባህል ነው። የኢትዮጵያውያን ምግቦች ይመጣሉ። እንደገና የተጠፋፋ ሰው የሚገናኛለን። ባህላችንን እናስጎበኛለን። ሀብታሙን እናመሰግናለን። እንግዲህ ነገን በተመሳሳይ የሌሎች ሰዎች አስተያየቶችን ያካፍለናል። ለዛሬው እንግዲህ የጋቢና ቪ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አድቪ አምሃሪክ እንዲሁም በትዊተር ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን ላኩልን። ተወያዩ፣ ተነጋገሩ፣ አስተያየቶቻችሁን ስጡን። አብሬያችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ደግሞ ፕሮግራሙን ያቀናበረልን ማክቤል ያቤሮ ነበረ። ቲያን ደግሞ የስርጭት ህንድስናውን በማከናወን አብራና አምሽታለች። ደህና እደሩ። መልካም ምሽት። በነገው ጉዞ እንገናኝ። Radonivio, Nevioi, să cânta